ማህደረ ዜና አውሮጶች እንደሚወገዙ እንደሚወቀሱባቸው ብዙ ነገሮች ሁሉም የሚደነቁም የሚመሰገኑባቸው አያሌ መርህ እርምጃዎች አሏቸው ለልጅ የሚያደርጉትን አለማወደስ ግን በእርግጥ አይቻልም አብዛኞቹ የአውሮጳ መንግስታት ለልጅ ገንዘብ ይከፍላሉ። የሳዑዲ አረቢያ ነገሥታት በቅርቡ የነደፉት እቅድ እስከ 2030 ድረስ ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ሀገር ሕዝባቸውን እንደ አውሮጳ አሜሪካ ለማዘመን ያለመነው ባዮች ናቸው። እኩልነትን ለደካሞች አዘኔታን ለድሆች ርኅራሄ እርዳታን የሚሰብከው ትልቅ ሃይማኖት የፈለቀባት ሀገር ነገሥታት ግን ሀገራቸውን በማዘመን ስም እመጫት፣ እርጉዝ፣ በሽተኛ፣ አዛውንትን ሳይቀር ስደተኛን በሙሉ በገፍ በግፍ ያባረራሉ። ለማባረር ምክንያት ያጡለትን በየልጁ ቁጥር ገንዘብ ያስከፍላሉ። የሪያዶች እርምጃ መነሻ፣ የኢትዮጵያውያን ስደተኞች አበሳ መድረሻችን ነው። ላፍታም አብራችሁን ቆዩ። ሁለቱ ዛሬ እንጂ ያኔ የአንድ ክፍለ ግዛት የአንድ ዘመን ውልድ ግን የማይተዋወቁ የቅርብ ሩቅ ልጆች ነበሩ። አንደኛው የሙዚቃ ፍቅር ጥማቱን፣ ሌላው በርትቶ የመስራት ፍላጎቱን ለማርካት ግን ሁለቱም እኩል ኑሮን የመለወጥ ዓላማን ለማሳካት የመጀመሪያው ቀድሞ ሁለተኛው ተከትሎ ቀዳሚው ከየጁ አዲስ አበባ፣ ሁለተኛው ከወልዲያ ጅዳ ገቡ። ከኢንተርኔት በቃረምነው መረጃ መሰረት በ1960ዎቹ ከየጁ አዲስ አበባ የገባው ከኢትዮጵያ እውቅ ድምፃውያን አንዱ ለመሆን ጊዜ አልፈጀበትም ነበረ። ስም አያሌው መስፍን። በዚያው ዘመን ከወልዲያ ጅዳ የገባው ወጣት ዛሬ አዱኛ ከሰገደችላቸው የዓለም ጥቂት ቱጃሮች አንዱ ናቸው፣ ሼህ መሐመድ ሁሴይን አሊ አልአሙዲ። እርግጥ ነው ድምፃዊው ብቸኛ ነኝ ባለው ዜማው ከሀገራችሁ ሳታውቁ እንዳትወጡ ማለቱን ያስተዋለም ተሰዶ ከመሳደድ የያዙትን ጠበቅ ብሎም ያለውን አድርጎት ይሆን ይሆናል። ስም ዝናው የገነነው ድምፃዊ ካዜመው ይልቅ እሱና መሐመድ ሁሴን ያደረጉትን ከነበሩበት ይልቅ የደረሱበትን ያየ የሰማ ግን በእልፍ ሲሉ እልፍ ይገኛል ብሂል እየተጽናና ኑሮን ለማሻሻል ስደትን ሙጠኝ ቢል በርግጥ አበጀ እንጂ ሌላ ሊባል አይችልም። ጅዳም፣ ሳዑድ አረቢያ የሚኖሩ አንድ ኢትዮጵያዊ እንዳሉት ከሺ ዘጠኝ መቶ ሰማንያዎቹ ጀምሮ በጣሙን ወደ አረብ ሀገራት በጥቂቱ ወደ አውሮጳና ሰሜን አሜሪካ የሚሰደደው አብዛኛው ኢትዮጵያዊም ሰርቶ ከመኖር ዘመድ ወዳጆቹን ከማኖር ያለፈ ዓላማ ፍላጎትም በርግጥ የለውም። እንግዲህ እንደምታውቀው እኛ ለመካከለኛው ምስራቅ አቅራቢያው ከሆኑት ሀገሮች በመልክም በባህልም በብዙ እንመሳሰላለን። በሁለተኛ ደረጃ ደግሞ በቀላሉ ከኢትዮጵያ ካለው የኢኮኖሚካል ችግር ተላቆ የዕለት ጉርስንም ቢሆን ለራሱም ይሁን አገር ቤትም ላለው ሰው በመርዳት ሊኖር ሊሰራ የሚችልበት አገር ቢኖር አንዱ አገር ሳዑዲ አረቢያ ነው። ከሄንሪ ወይም ሃይንስ አልፍሬድ ኪሲንጀር እስከ ማድሊን ወይም ማሪ ጃን ኮርቤሎቭ ኦልብራይት ያሉ ዕውቅ የዓለም ዲፕሎማቶች ስደተኞች ናቸው። ዴቪድ ቤንጎሪዮን ወይም ግሩንና የዓላማ ተጋሪዎቻቸው ከአውሮጳ ወደ ፍልስጤም ባይሰደዱ ኖሮ የዛሬዋን ጠንካራ እስራኤልን ማሰብ ሲበዛ ከባድ በሆነ ነበረ። ባራክ ኦባማና ዶናልድ ትራምፕ ለዩናይትድ ስቴትስ፣ ርዕሰ ሊቃነ ጳጳሳት ፍራንሲስ ለዓለም ካቶሊኮች፣ ሚካኤል ኢልያስ ቴመር ለብራዚል የሰሩና የሚሰሩት ጥሩ ወይም መጥፎ ሊሆን ይችላል። ሁሉም ግን የየሚወክሉትን ሕዝብ የመሩና የሚመሩ ናቸው። ሁሉም የስደተኞች ልጆች ናቸው። ስደተኞች የስደተኞቹ ልጆች የየተሰደዱበት ሀገርና ህዝብም የእልፍ ሲሉ እልፍ ይገኛል ውጤት መሆናቸው የሚነገር የሚመሰከርበት የዚህ ዘመን ፖለቲከኛ የዘመኑን ስደተኛ ዓይንህ ላፈር ማለቱ እንጂ ሰቀቀ ነው። የሳውዲ አረቢያ ነገስታት ከሌላው ዓለም የተለዩ አይደሉም። እርምጃቸው ግን ጠንክሯል። የኢትዮጵያውያኑ ስደተኞች መከራም ከፍቷል። ፍቅራችንም አኳያ ስማችን ገኗል። ሁለተኛ የሁለት ሺህ አስራ ሶስት ራሱ የነበረው ነውጥ በተለይ ሪያድ ላይ ያደረግነው ነገር የእኛም ሰዎች ስህተት አለበት። ከዛን ጊዜ ጀምሮ በኢትዮጵያውያኖች ላይ ያላቸው አመለካከት በጣም ተቀይሯል እና ለዛም ይመስለኛል በተለይ ኢትዮጵያውያኖች ከዚህ ሀገር እንዲ እንድንወጣላቸው የሚፈልጉት በ2013 ሪያድ ውስጥ በሚኖሩ ኢትዮጵያውያንና በከተማቱ ወጣቶች መካከል በተከሰተ ግጭት ቢያንስ ሁለት ኢትዮጵያውያን ተገድለው ብዙ ቆስለው ሌሎች ታስረው ነበረ። በዚያ ዘመን የሳውዲ አረቢያ መንግስት ሕገወጥ ያላቸውን ከሶስት እስከ አምስት ሚሊዮን የሚደርሱ የውጭ አገር ዜጎች በጅምላ ወደ የሀገራቸው አግዟል። የተባበሩት መንግስታት ድርጅት እንደሚገምተው ያኔ 200 ሺህ ያክል ኢትዮጵያውያን ወደ ሀገራቸው ተመልሰው ነበረ። ዘንድሮ በተከፈተው ዘመቻም 70 ሺህ የሚገመት ኢትዮጵያዊ ወደ ሀገሩ ተመልሷል። ዘመቻው እስካሁን ያልተመለሰውንና ህጋዊ መኖሪያ ፈቃድ ወይም ኢጋማ ያለውን ኢትዮጵያዊ ኑሮም እያመሰቃቀለው ነው። አንድ ነገር ልገልጽ ለምፈልገው የኢትዮጵያውያኖች የወር ገቢ በህጋዊ መንገድ በካምፓኒ ውስጥ የሚሰሩ ሰዎች በማክሲመም በማክሲመም የሚሆነው ከሶስት ሺህ ሳውዲ ሪያል አይበልጥም። ኤይት ሀንድረድ ዶላርስ። አንድ ሰው ለብቻ ቤት ተከራይቼ ልኖር ቢል ለቤት በወር ቢያንስ ቢያንስ ለቤት ኪራይ ብቻ አንድ ሺህ አምስት መቶ ብር ያስፈልገዋል። ልጅ ይኖረዋል። ትምህርት ቤት አለ። ይህን ይህን ሸፍኖ አፎርድ አድርጎ መኖር አይችልም። ሰው ያለው አማራጭ ሼር አድርጎ መኖር ነው። አሁን በወጣው ህግ በአብዛኛው ተዳብሎ ይኖር የነበረው ሰው ወጣ። ስለዚህ የቀረው ሰውዬ ብቻውን አፎርድ አያደርግም። ይሄ የመጀመሪያው ነገር ነው። ሁለተኛ ነገር፣ በተለይ አሁን አሁን የሚኖረው የምኖረው ጅዳ ነው። ለረጅም ዓመት በኖርድ ጀዳ አካባቢ በአብዛኛው ኢትዮጵያያኖች በሚኖሩበት ቦታ ላይ ነው። የኢትዮጵያውያን ሱቆች አሉ። የኢትዮጵያውያን እንጀራ መሸጫ ቤቶች አሉ። ስጋ ቤቶች አሉ። ያ አካባቢ አሁን ስታየው ልክ የተወረረ ከተማ ነው ይመስለው። ሰው የለም። በአሁኑ ሰዓት በጣም የተጨናነቀ ነው። ሁሉም ህዝቡ የተጨናነቀ ነው። ይህ ነው የማይባል ነው ጭንቀት ውስጥ ስላለ የስራ ሁኔታ መስራትን እንደ በፊቱ አይደለም። በጣም ወርዷል። በሳውዲ አረቢያ መንግስት ደንብ መሰረት ህገወጥ የሚባሉት አንድ ሚሊዮን የሚደርሱ የውጭ ዜጎች እስከ ያዝነው ወር ማብቂያ ድረስ መውጣት አለባቸው። ህጋዊ የሚባሉት ደግሞ ለባለቤታቸውና ለልጆቻቸው በነፍስ ወከፍ በየወሩ መቶ ሪያል መክፈል ግዳቸው ነው። ከዘጠኛ ነቢዩ ሲራክ እንደሚለው ግብሩና አከፋፈሉ በየትኛውም ደረጃ ለሚኖር ስደተኛም የሚቻል አይመስልም። በፍጹም በፍጹም የሚቻል አይደለም። ግብሩ ብቻ አይደለም፣ የትምህርት ቤትም ሁኔታ አለ፣ የተለያዩ ወጪዎች አሉ። በነገራችን ላይ ዋና የግብሩ ደግሞ የሚከብድበት ዋና ምክንያት ምንድን ነው? ግብሩን አንዴ ነው የምትከፍለው። የአመቱን ወይም የቀረህን መኖሪያ ፍቃድ ለማሳደስ የቀረህን ጊዜ ከሐምሌ አንድ ጀምሮ ባሉት ቀናት የሆነ ሰርቪስ ስትፈልግ፣ የሆነ አገልግሎት ስትፈልግ ከመንግስት በቀሪ የመኖሪያ ፍቃድ ጊዜ ያለህን በሙሉ መክፈል አለበት ስለሚል ያንን ገንዘብ እጁ ላይ ያለው ሰው ላይ ነው ይችላል። ደግሞ በእርግጠኝነት ብዙ ሰው የለውም እና ይህ ነው ትልቁ አደጋ የተደቀነበት ሰው ላይ ስማቸው እንዲጠቀስ ያልፈለጉት ኢትዮጵያዊ እንደሚሉት ደግሞ ግብሩ የመኖሪያ ፍቃድ በሚታደስበት ጊዜ ሁሉም እየጨመረ የሚሄድ ክፍያ ነው። በፕራይቬት ስፖንሰርሽፕ ሆነው በራሱ ታክሲም ከጥ ነብቶ ቅም ሸጦ የሚውለው ሰው ለዛ ለስፖንሰሩም የሚከፍለው ክፍያ አለ ከዛ በተጨማሪ ደግሞ አሁን አንድ ሰው ባለቤቱን እና ልጆቹ ለሆኑት በሙሉ በየወሩ ከሐምሌ አንድ ቀን ጀምሮ አንድ መቶ የሳውዲ ሪያል መክፈል አለበት። ይሄም የሚከፈለው ይሄ የመኖሪያ ፈቃድ ኢቃማ የሚባለው ነገር ሲታደስ ነው። ከጁላይ አንድ ሁለት ሺ አስራ ሰባት እስከ ጁላይ አንድ ሁለት ሺ አስራ ስምንት መቶ ሪያል ነው የሚከፈለው። ከዛ ደግሞ ሁለት ሺ አስራ ስምንት ላይ ሁለት መቶ ሪያል ይሆናል። ሁለት ሺ አስራ ዘጠኝ ላይ ሶስት መቶ የሳዑዲ ሪያል ይሆናል። ሁለት ሺ ሀያ ላይ አራት መቶ ይሆናል። ይሄንን ከፍሎ ለመኖር እጅግ በጣም ከባድ ነው ለማንም ሰው ከነጋገርናቸው ኢትዮጵያውያን አንዱ እንዳሉት የቻለ ይከፍላል ያልቻለም ከሚስትና ልጆቹ ይነጠላል። ቻለ ይከፍላል፣ ያልቻለ አስቀድሞ ልጆቹም በብዛት ወደ ሀገር እየላከ ነው ያለው ሰው የኛ ሰው አብሶ በብዛት ወደ ሀገር እየላኩ ነው ቤተሰቦቻቸውን። ሌለኛው ግን አማራጩም ጠቅልሎም ሀገር መግባት ነው። ባይናቸው ግን የኢትዮጵያ መንግስትን ይማጸናሉ፣ ምን አለበት የሱዳንን ያክል እንኳን ቢያደርግ እያሉ ኢትዮጵያ መንግስት ነው ማድረግ ያለበት እንደ ሌላው ሀገር ማለት ነው። ሌሎች ወደ ሱዳን ወደ ሌላ ሀገር ሲገቡ በቀረጥ ነጻ በብዛትም ያላችሁትን ይዛችሁ ግቡ ተብሏል። መኪናዎች ገብት ነው። እዚህ በቆየበት ዘመን ያፈራውን ንብረት አንዳንዶቹ እዚሁ በመማር በስራ ኤክስፒሪየንስ ብዙ ልምዶችን አካብተዋል እና ባለሙያም አሉ። እነዛን የሙያ መሳሪያዎች ወደ ሀገራቸው ይዘው ቢገቡ አትሊስት ልጆቻቸውን ሊያስተዳድሩበት ወይም ደግሞ ለጊዜው ሕይወታቸውን ሊታደጉ የሚችሉበትን ነገር ይፈልጋሉ። ስለዚህ ስደተኛ ያፈራ ነውና እንደገና ደግሞ ሊቋቋምበት የሚችለውን እንደ ስደተኛው አቅምና መጠን መንግስት ፈቃድ ቢሰጥና የኢትዮጵያ መንግስት ይህንን ቢተባበር ብዙዎቹ ወደ ሀገራቸው ለመግባት በአሁኑ ሰዓት ያቀቡ ይመስለኛል። እኚኛው ደግሞ ሳውዲ አረቢያዎች ጠልተውናል ይላሉ። ሳውዲዎች አልፈለጉንም፣ አገራቸው ነው። በሚፈልጉት መንገድ ነው ሀገራቸው ማስተዳደር ያለባቸው። ያለን አማራጭ ወደ ሀገር ቤት መሄድ ነው። እንዳልኩህ፣ በአብዛኛው በአብዛኛው በእውነት ነው የምልህ ደካማ ኑሮ ነው የሚኖረው። ከእጅ ወደ አፍ ነው። ምናልባት ግፋቢል የቤት እቃ ይኖረዋል። የበዛ እንደሆነ መቼም መኪናም ይኖረዋል። በቃ አልቻልኩም ያለኝ ነገር ከዚህ በኋላ ኦንሊ ቾይስ አገሬ ነው ብሎ ለሚገባው ሰው ያለውን ያፈራውን ሀብት እንኳን ይዞ የሚገባበት ከታክስ ነጻ የሚሆንበትን መንገድ ለመጨረሻ ጊዜ ሀገሩን ለቆ ለሚወጣው ሰው እንደው ከታክስ ነጻ የሚሆንበትን ሌላም አማራጭ ነገር የሚፈጠርበት ነገር ቢኖር ይሄንን ነው ሬኮመንድ የሚያደርገው እንጂ ሌላ ምንም ነገር የለም። እውነቴን ልንገርህ ቲኬት ቆርጦ መሳፈር የማይችል ሰው አለ። ልጆቹን ሙሩን ጋዜጠኛ ነብዩም ተመሳሳይ አስተያየት መስማቱን ነግሮናል። የዚህ የአረብ ሀገር ኢትዮጵያዊ ለአባይ ሲባል ተወረነ ሲባል፣ በድርቅ ሲባል ለሀገሪቱና ለወገኑ ወደኋላ የሚያይለውን ህዝብ የኢትዮጵያ መንግስት ሊደግፈን ይገባል። ሊደግፈን የሚገባው ደግሞ የመኪና የተገለገልንባቸው መኪና ጀምሮ የጎጆ ኢንዱስትሪዎች ሊገነባ የምንችልባቸው አንዳንድ አንዳንድ ነገሮችን ከቀረጥ ነጻ እንድናስገባ ቢፈቅድልን፣ የወፍጮ ቤት፣ የፀጉር ስራ ቤቶች፣ እነኛ ትናንሽ ነገሮችን ተደራጅተን እንኳን ይዘን እንድንገባ ፍቃድ ይሰጠን የሚል ከፍተኛ የሆነ ድምፅ እያሰማ ነው ያለው ነዋሪው። እልፍ ሲሉ እልፍን ተመኝቶ ከሀገሩ የወጣው ኢትዮጵያዊ ከሰሐራ በረሃም እስከ ደቡባዊ አፍሪቃ ዱር ጉራንጉር፣ ከሜዲትራንያን ባህር እስከ አደን ባሕረ ሰላጤ ሲረግፍ ሸኚው ኢትዮጵያዊ አልቅሷል፣ ያለቅሳልም። አሸባሪዎች ሲገሉት በአደባባይ አርግዷል። ስለ ስደት አስከፊነት ገጣሚው ተቀኝቶበታል። ደራሲው መጽሐፍት አሳትሞበታል። ድምፃዊው አንጎራጉሯል አቀንቅኗልም። የመንግስት ሹመኛው ደላላ እያለ የሚያወግዛቸውን ቀጥቷል። ሌላው ቀርቶም የማስታወቂያ ሙያተኞች ከሀገራችን ምንጠፍቶ እያሉም ስደተኛው አገሩ እንዲገባ ጠርተውታል እና መጣ። ግን ማን ምን አደረገለት? ምንም ባዎች እንደገና ተሰደዱ። ለምን ተመለሳችሁ ስላቸው ያለው ሁኔታ የግብር ሁኔታ ያማርራሉ እና ከዚያ ኢትዮጵያ ከመኖር እዚህ ሀገር እስር ቤት ሎ መቀለብ ይሻላል፣ እዚህ ሀገር እስር ቤት መበስበስ ይሻላል እያሉ በጣም እያማርሩ ሲናገሩ ሰምቻለሁ። ነጋሽ መሐመድ ነኝ። እስኪ ቸር ያሰማን እንበል።